ni dabarsu an irraa asirratti xumurra sagantaa boruutiin walitti deebina. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 6 2013 ዓ ም ዝግጅታችን ጀመረ። አንድ ታሰረ ፓስታ ይዞም ይመጣል። የሕፃናት ምግብ በእጁ አቅፎ ይዞም ይመጣል። አንድ ትራክ ሙሉ ሩዝ ምናምን ይዞም ይመጣል። እኔ መቼም እኔ ከሀያ ምናምን ዓመት በላይ ውጭ ሀገር ኖሬ ያለው ስሜት የሚነካ እንዲህ አይነት ነገር አይቻል። አቅም በየ በሚችለው አቅም እያያዘ እየመጣ እችል አርቲስት ታማኝ በየነን ያዳመጣችሁት የትግራይ ክልልና የቤንሻንጉል መተከል ተፈናቃዮችን ለመደገፍ ዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አልያንስ በኢትዮጵያ ከሚገኙ የተለያዩ ማህበራትና ግለሰቦች ጋር እርዳታ እያሰባሰቡ ስለሚገኙበት ሁኔታ አነጋግረናል። ይህንንና ሌሎች ዘገባዎችን ከዜና በኋላ ታዳምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክብራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአትቪ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። የተከበራችሁ አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። በትግራይ ክልል የተለያዩ ከተሞች ውስጥ ሰሞኑን የተስተዋለው የንግድና አገልግሎት መስጫዎችን የመዝጋት እንቅስቃሴ አብቅቶ ዛሬ መከፈት ጀምረዋል። ሙሉጌታ አጽብሃ አጠር ያለ ዘገባ ይዟል። የኢትዮጵያ የሀገር ሽማግሌዎች፣ የሃይማኖት መሪዎች ወደ ትግራይ ክልል መምጣታቸውን በመቃወም ነው ማክሰኞ የካቲት ሁለት ሁለት ሺ አስራ ሶስት አመተ ምህረት ተቃውሞ የተጀመረው። ይህ ተቃውሞ በክልሉ መቐለ፣ ወቅሮ፣ ወይኒ፣ ዕዳጋ ሐሙስ፣ አድግራት፣ አድዋ፣ አክሱም ሽረ እንዳስላሴ ከተሞች የተካሄደ ሲሆን በዛሬው እለት ከተሞቹ ወደ መደበኛ ስራ ገብቷል። ከከተሞቹ ያገኘሁት መረጃ እንደሚያሳየው የንግድ ተቋማትና አገልግሎት ሰጪዎች መከፈት ጀምረዋል። በመቀለ ከተማ ወደ መደበኛ አገልግሎት በትናንትናው እለት ነው መገባት የተጀመረው። በከተማዋ ባንኮች፣ የንግድ ተቋማት፣ የንግድና አገልግሎት ሰጪ ተቋማት ተከፍቷል። ታክሲ አገልግሎትም አለ። በሌሎች ከተሞች ደግሞ በዛሬው እለት ነው ወደ መደበኛ የስራ ሂደት የገቡት። በከተሞቹ የኢትዮጵያ የሃይማኖት መሪ ጉዳዮች እና የሀገር ሽማግሌዎች በትግራይ ላይ የተፈጸመው ግፍ ሳይወዱ ለምን ወደ ክልሉ ይገባሉ? በሚል ነው ተቃውሞ ያሰማ ነው ብለዋል ያነጋገርኳቸው ነዋሪዎች። ለአሜሪካ ድምጽ ሙሉጌታ ዝበሃ መቀለ። አመሰግናለሁ ሙሉጌታ። ቃሊቲ እስር ቤት ውስጥ የረሃብ አድማ ላይ የሚገኙት የአቶ በቀለ ገርባ የጤና ሁኔታ አሳሳቢ በመሆኑ ወደ ሆስፒታል እንዲወሰዱ ማሳሰቡንና የማረሚያ ቤቱ አስተዳደር ግን ፈቃደኛ አለመሆኑን የበጎ ፈቃደኛ ሐኪሞቹ ቡድን አስታወቀ። በሌላ በኩል ደግሞ እስረኞቹ በፈለጉት የህክምና ተቋም አገልግሎት እንዲያገኙ ፍርድ ቤት የሰጠው ትዕዛዝ አለመከበሩን ጠበቆቻቸው ገልጸዋል። ከማረሚያ ቤቱ አስተዳደር ምላሽ ማግኘት አልተቻለም። ሙክታር ጀማል ተጨማሪ አለው። የረሃብ አድማ ቀጥለው ያሉት የኦፌኮ አመራሮች ጤናቸው እየከፋ በመምጣቱ መከተል ሊቀመንበሩ አቶ በቀለ ገርባ ወደ ህክምና እንዳይሄዱ የቃሊቲ ማረሚያ ቤት ከልክሎናል ሲሉ ሐኪሞቻቸው ገልጸዋል። የበጎ ፈቃደኞች ሐኪሞች ቡድን አስተባባሪ ዶክተር ኢሊሊ ጀማል ለአሜሪካ ድምፅ እንደተናገሩት የማረሚያ ቤቱ አስተዳደሮች ቀድመን አነጋግረናቸው ተማምነንም ነበር ይላሉ። ቀሪታ ላ ያሉ የማረሚያ ቤቱ አስተዳደሮች ከአቅማቸው በላይ እንደሆነ የሆነ ከላይ የሚደወስክ እንዳለ እንድንጠብቅ እያሉ ከሁለት ሰዓት በላይ ቆይቶ በኋላ በመንግስት ሀገራችን አሰራርና ድርጅት ውስጥ ነው መሆን ያለበት የሚል ነገር። ነገሩ ከዚህ የከፋ አስቸኳይ የሆነ ነገር እንኳን ቢፈጠር የሚገባቸውን የሕክምና አገልግሎት በፍጥነት መስጠት እንደማንችል ነው። ይህንን ካየን በኋላ ሕክምናው መስጠት ማንችል ከሆነ ተጠያቂነቱን መውሰድ ከባድ ነው የሚሆነው ብለን ከአሁን በኋላ የእነሱን ሕክምና ላለመከታተል ከእነሱ ጤና ጋር ተያይዘው ምንም አይነት ተጠያቂነት ከኛ ጋር እንዳይመጣ በግልጽ ነግረናል ማለት ነው። ለማረሚያ ቤት አስተዳደሩም ለህዝቡም አሳውቀናል ማለት ነው። የጀዋር መሐመድ ጠበቆች አንዱ የሆኑ አቶ ከዲር ቡሎ በበኩላቸው በጉዳዩ ላይ በተደጋጋሚ ውሳኔ የተሰጠበት የፍርድ ቤት ትእዛዝ ነው የተጣሰው ይላሉ። በምግብ አድማ ላይ ነው ያለ ነው። ኢቨን እኛ ህሊናችንን ብንስት መንግስት ህክምና ተቋማት ወይንም የህክምና ኤክስፐርቶች እንዳያዩንና በግል ሐኪሞቻችን ብቻ እንድንታይ የምን ነበር ጥያቄ ያቀረቦች። በዚህ መሰረት የፌዴራሉ ከፍታ ፍርድ ቤት በሰጠው ትእዛዝ በጠየቁት መሰረት በግል የህክምና ባለሙያዎች ብቻ እንድታዩ ብሎ ትእዛዝ ሰጥቷል። ይህንንም ለ ማረሚያ ቤት አስተዳደር ትዛዝ ሰጡ። ይህን እንዲያስፈጽም ታዞ የፍርድ ቤት ትዛዝ ትሷል ነው። እነ ጀዋር ሲራጅ መሐመድን ጨምሮ ሀያ ሰዎች መንግስት በኦሮሞ ፖለቲካ ድርጅቶች ላይ እያደረገ ያለው ወከባ፣ የድርጅቶቹ ጽህፈት ቤት መዝጋትና አባላቶቹን አለአግባብ ማሰር እንዲቆም በማለት የረሃብ አድማውን መጀመራቸው ይታወሳል። የቀረበውን ስሞታ በተመለከተ ከኢትዮጵያ ማረሚያ ቤቶች ኮሚሽን መልስ ለማግኘት የተቋሙን ሕዝብ ግንኙነት ኃላፊ ቀጠሮ ቢሰጡንም መልሰን ልናገኛቸው ብንሞክርም ስልክ ሊያነሱ አልቻሉም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ አመሰግናለሁ። ሙክታር፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ጠዋት በተፈጸመ የአጥፍቶ ጠፊ ፍንዳታ የአንድ ሰው ሕይወት መጥፋቱና ቢያንስ ሰባት ሰዎች መቁሰላቸው ተዘግቧል። በፈንጂ የታጨቀች ተሽከርካሪ ይዞ የፍተሻ ኬላ በኃይል ለማለፍ በሞከረ ግለሰብ ላይ ጸጥታ አስከባሪዎቹ ተኩስ መክፈታቸውና ተኩሱን ተከትሎ በደረሰው ፍንዳታ በሰው ላይ ከተከተለው ጉዳት በተጨማሪ ከአስር በላይ መኪኖች መቃጠላቸው ተነግሯል። ፍንዳታው የደረሰው በሀገሪቱ ፓርላማና በፕሬዝደንቱ ቤተ መንግስት አቅራቢያ መሆኑም ታውቋል። ለጥቃቱ ኃላፊነት የወሰደ የለም። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ የተወካዮች ምክር ቤቱ የህግ መምሪያ የመሰረተው ክስ ሂደት አምስተኛ ቀን በህግ መወሰኛው ዛሬ ተጀምሯል። የምስክሮች ቃል እንዲደመጥ የሁለቱም ወገን ተሟጋቾች ጥያቄ አላቀረቡም። ከዛሬው የአምስተኛ ቀን ማለዳ ስርዓት በኋላ ትራምፕ በተከሰሱበት ህይወት የጠፋበት ሁከት የማነሳሳት አድራጎት ጥፋተኛ መሆን አለመሆናቸውን ለመበየን በዴሞክራቲክ እንደራሴዎቹ የበላይነት የተያዘውና ሪፐብሊካኑና ዴሞክራቲኮቹ እኩል መቀመጫ በያዙበት የህግ መወሰኛ ድምፅ ይሰጣል። ትናንት መከራከሪያቸውን አቅርበው ትራምፕ በነጻ እንዲሰናበቱ የጠየቁት ጠበቆቻቸው የፍርዱን ሂደት በፖለቲካ የተነሳሳና ህገወጥም ነው ብለዋል። ጠበቆቹ መሟገቻቸውን ለሴኔቱ ለማሰማት አስራ ስድስት ሰዓታት ተመድበውላቸው የነበረ ቢሆንም እነርሱ ግን በሶስት ሰዓታት ውስጥ አጠናቀውታል። ጠበቆቹ መከራከሪያቸውን አቅርበው ከጨረሱ በኋላ ከሴናተሮቹ ለተነሱ ጥያቄዎች ሁለቱም ወገኖች መልሶችና ማብራሪያዎችን ሰጥተዋል። ሴኔቱ በትናንትና ውለው ማጠናቀቂያ በምክር ቤቱ ላይ ሁከቱ በተፈጸመ ዕለት የጀግንነት ተግባር ፈጽመዋል ላሏቸው የፖሊስ መኮንን ዩጂን ጉድማን የተወካዮች ምክር ቤቱን የወርቅ ሜዳሊያ ሸልሟል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር ሁለት ሺህ አንድ መቶ ሰማንያ አንድ መድረሱን የጤና ሚኒስቴር ማምሻውን አስታውቋል። ሁለት መቶ ሰባ ሰዎች አሁንም በጽኑ ህመም ላይ የሚገኙ ሲሆን እስካሁን ለ2 ሚሊዮን አርባ ሺ ዘጠና ሰው የላቦራቶሪ ምርመራ ተደርጎ አንድ መቶ አርባ አምስት ሺህ ሰባት መቶ አራት ሰው ለቫይረሱ መጋለጡ ተረጋግጧል። ይህ በእንዲህ እንዳለ አዲሱ ኮሮና ቫይረስ ውሃን ከተማ ውስጥ በተቀሰቀሰ ሰሞን የነበሩ 174 ሰዎችን መረጃዎች ቻይና እስካሁን እንዳልሰጠቻቸው በመግለጽ የዓለም የጤና ድርጅት የላከው የባለሙያዎች ቡድን አባላት ቅሬታ አሰምተዋል። በዓለም ዙሪያ እስካሁን አንድ መቶ ስምንት ሚሊዮን ሰው ያዳረሰው ኮሮና ቫይረስ በመስፋፋቱ መቀጠሉን የጆንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ገልጿል። በቫይረሱ መስፋፋት በዓለም ቀዳሚዋ በሆነችው ዩናይትድ ስቴትስ ከ27 ሚሊዮን በላይ ሰው መጋለጡን ማዕከሉ አመልክቷል። የተከበራችሁ አድማጮች፣ የዜናው ሰዓት አበቃ። ልቀሪ ዝግጅቶች ወደ ጽዮን ልመልሳችሁ። አብራችሁን ቆዩ። የምታዳምጡት በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላልፈውን የቅዳሜ የካቲት 6 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን አምሀሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሀሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችንን እንለፍ። ግሎባል አሊያንስ ከሌሎች የሰብአዊ መብት ማህበራትና የኢትዮጵያ ቀይ መስቀል ጋር በመሆን ለትግራይና ለመተከል ተጎጆች እርዳታ ለማሰባሰብ የሚደረገው እርብርብ ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደን እንቅስቃሴ የመቀየር ዓላማ እንዳለው የድርጅቱ ዲሬክተር አርቲስት ታማኝ በየነ ለአሜሪካ ድምጽ ገልጿል። በአጠቃላይ ኢትዮጵያ ውስጥ ያለውን ችግር በቀላሉ በእርዳታ ብቻ እንደ የማይፈታ የሚናገረው ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛው አንደኛውን አለውልህ የሚል ስሜት መፍጠሪያ ነው ያለ ሲሆን ይህ ሀሳብ ተቀባይነት አግኝቶ ሰዎች ከአንድ የታሸገ ፓስታ ጀምሮ ያላቸውን በማዋጣት ላይ መሆናቸውን ገልጿል። አርቲስት ታማኝ በየነን ያነጋገረችው ስመኝሽ የቆየናት ወደ ቃለ ምልልሱ ዛሬ የተገናኘ ነው ግሎባል አሊያንስ ና ሌሎች ደግሞ በሰብአዊ መብት ዙሪያ የሚሰሩ ማህበሮች አንድ ላይ በመሆን በትግራይ ና በመተከል እርዳታ ለሚፈልጉ ወገኖች እርዳታ እያሰባሰባችሁ በመሆኑ ነው እና እስኪ ይህንን እርዳታ ማሰባሰብ ስራ እና እንዴት እንደጀመራችሁ ንገረኝ። ግሎባል አላያንስ ባለፉት ስምንት አመታት በኢትዮጵያ ጉዳይ ዙሪያ ብዙ እንንቀሳቀስ ነበር። የተቸገሩ የተጎዱ፣ በመንግስትም በተፈጥሮም በተለያየ ምክንያት ጉዳት ለደረሰባቸው ወገኖች እርዳታ እናሰባሰብና እንረዳለን እና በዚህ ዙሪያ ብዙ አድርገናል። አሁን ሁሉንም ለመጥቀስ ጊዜው ስለማይበቃ በተለይ በቅርብ ጊዜ ውስጥ በተለይ ይሄ ኮሮና የሚባለው ነገር ከመጣ በኋላ በተለያዩ የኢትዮጵያ ክልሎች ደግሞ በተፈጠሩ ግጭቶች የተለያየ እርዳታ ለማድረግ ሞክረናል። በተለይ በቤንሻንጉል ጉምዝ እንደዚሁም በኦሮሚያ ክልል አርቲስት አጫሉ ከሞተ በኋላ በተፈጠረው ግጭት ከዛ በኋላ ደግሞ በውጭ በሊባኖስ የሚኖሩ ኢትዮጵያውያን በዚህ በተፈጠረው የኮሮና ቫይረስ የስራ እድል የማጣትና ሰራተኞችን ወደ ሜዳ የመበተን ሁኔታ ተፈጥሮብን እነሱን ቦታ ለማስያዝ ስንሯሯጥ፣ አፋር ላይ ደግሞ የጎርፍ መጥለቅለቅ ተፈጠረ። ከዛ በኋላ ደግሞ እንዳልኩት በኦሮሚያ አካባቢ በርካታ ኢትዮጵያውያን በማንነታቸው ተገደሉ። እነሱን ለማድረግ እርጋታ፣ እንዲህ አይነት ውጥረት ውስጥ እያለን ነው የዚህ የመተከልና እንደገና ደግሞ በትግራይ ሌላ ችግር ተፈጠረ። ይህንን እንግዲህ እንደ አቅማችን የእኛ የገቢ ምንጭ እና ዋናው መንገዳችን ሕዝቡን መለመንና የተገኘውን ገንዘብ አሰባስበን ለየቦታው ማድረስ ነው። አላማችንና አቅማችን ይሄ ነው። ይህንን ለማድረግ ጥረት በምናደርግበት ሁኔታ ውስጥ ነው የነበር ነው። እኔ ደግሞ በአጋጣሚ ቤተሰብ ለመጠየቅ መጥቼ ሁኔታዎቹ በጣም ከባድ እንደሆኑ ስረዳ፣ እዚህ አካባቢ ደግሞ ሁሉም በየአቅማቸው ሊያደርጉ የሚችሉትን ነገር እየተሯሯጡ ስለነበር ሲያብረን እንስራ በሚል ተሰባሰብንና አንድ ያሳሰበን ነገር ለግሎባል አሊያንስ ምንድን ነው በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉን ለውጭ ሀገር እንደነ ካናዳ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለውን ለነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጣ አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን እንደ ዜጋ እኛ ኃላፊነት አለብን ብለን ለህዝቡ ጥሪ ለማድረግ ነው የተሰባሰብ ነው። በዚህ መሀል እንግዲህ እኔ ሁለት ሶስት አይነት ካባለኝ አንደኛ የኪነት ቦሶ ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ እቃወማለሁ ጥሩ አይደለም ምለውን ጥሩ አይደለም ምላለው። ይሄ ደግሞ ላለፉት ሰላሳ ዓመታት ኢትዮጵያን ሊመራ የነበረው በህወሓት የሚመራው መንግስትን እቃወም ነበረ እና አሁን ዛሬ ይህን ሳያደርግ ደግሞ አንዳንዶች እንደ ስትቃወመ የነበረውን እንዴት ትረዳለህ የሚል ጥያቄ አንስተዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው የማደርገው? የኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው። አንዳንዶቹን ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በሁለት በሶስት ቀን ውስጥ ከዘጠና አምስት ሺህ የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ መቶ ሺህ ነበረ እና የሀገር ውስጥ እርዳታ አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ? ትልቁ ነገር ከገንዘብ በላይ አሁን እኛ የምናስበው ይህንን አሁን አንቺ እኔን ስጠይቅኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን እያወሩ ነው ብሎ አዳምጦ ኦ እንዲል ሳይሆን እኔ ምን አረኩ እንዲል የመፈለግ ነው። ምን ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ። መተከል ውስጥ በተመሳሳይ፣ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይሄንን ግን እኛ ያሰብነው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁም በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ አምስት ብር አያጣም የሚል እምነት አለ። ምንድን ነው ምን አደረግ ሲባል ያው አምስት ብር ሰጥቻለሁ እንዲል ይሄ እኮ የእኔ ግዴታ ነው እንዲል እንጂ አንዳንዴ አሁን ያለውን አገር ቤት ያለው ሁኔታ ገብች ሳዩ ትግራይ ችግር የትግራይ፣ የአማራ ችግር የአማራ፣ የኦሮሞ ችግር እንዲህ አይነት መንፈስ ይህን መስበር ነው እንደ ዜጋ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ ባለፉት ሁለት ቀናት ይህን ከተናገርን ጀምሮ መኮሮኒ ዱቄት፣ የህፃናት ምግብ፣ የሴቶች የተፈጥሮ እንትን መከላከ የተለያየ ነገር እየተረከምኑ ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመርነው ገንዘብ እየገባ ነው። ጥሩ እንቅስቃሴ እያየ ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችም ስጨምሩ ነው ስላሉን እሱን ስምንት የሚሆኑ የግል ባንኮችንም አነጋግረን አካውንቱ ተከፍቶ በቀይ መስቀል እሱንም እያለ በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው። የውጭ ሀገሩ ላለፉት ሰባት አመታት ስምንት አመታት የጠየቅነው ሁሉ ሲያደረግ ነበር። እንዳልሽው ዘጠና አምስት ደርሰዋል። ግባችን ገና ሰፊ ነው። ይሄ መነሻው ነው። አሁን መቶ ያለው ግን እናሰፋዋለን። ይቀጥላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖረን የደረስንበትን እያንዳንዱ እንቅስቃሴ እናሳውቃለን። ይባላልን ግን በጥሩ ሁኔታ ላይ ነው ያለው። በሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበር ስም እንደተከፈተ ገልጻቸዋል። እና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው። ወይስ ምክንያት አለው? ምክንያቱ ምንድን ነው መሰለሽ፣ በተለምዶ በህብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ። በገንዘብ ጉዳይ ላይ እንደዚህ ያደርገው ከሌበላው ወሰዱት፣ እንዲህ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እንደዚህ ብዙ ግሎባል አላያንስ እናሰባሰብ፣ ታማኝ ብሩን በላው፣ እንደዚህ ሚል ነገር አለ። እኛ ኒውትራል የሆነ አሁን የግሎባል አላያንስ ባንክ አካውንት አለን ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ ቁና ያላቸውና እና ኒውትራል የሆኑ የመንግስትም፣ የሌላም አካል ስላልሆኑ ከነሱ ጋር ከኛ ጋር አብረው የሚሰሩት የተለያዩ የበጎ ፍቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰድ ነው። በቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር፣ ሁሉም ነገር ህዝቡን እንዲያቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፍቃድ የኪነጥበብና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥ ነው። ለዚህ ዳታ ማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን፣ የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው እያሰባሰባችሁ ያላችሁት? ታርጌታችን በእውነት ነው የምለው እንደአሁን ይሄን ለሚሰሙ ለአንቺም ልገልጸው የምፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የዓለም መንግስታት እና አገሮች ተሰብስበው እንኳን ቢረዱን ምን ፍተው አይደለም። ሰፊ ነው። የኛ አላማ ምንድን ነው? ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው፣ የትግሬ ችግር የትግሬ ነው የሚለው መንፈስ ለመስመርና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ የምንሰበስበው ገንዘብ ይህን ችግር ይለውጠዋል በሚል አይደለም። ትልቁ ዜጋ እንደ ዜጋ ምን እያደረገ ነው አሁን ብዙ ጊዜ የካናዳ ስንዴ ይባላል። ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝም ማለት ይህን መስፈርና የአንተ ችግር የእኔ ችግር ነው ለማለት ነው። ትልልቁ ለህዝቡ ማስተላለፍ የምንፈልገው መልእክት ይህን ለማድረግ ነው ጥረት የምናደርገው። ግን አሁን ባለው ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ ይህን በማድረጋችን የሚቃወሙንም አሉ ግን የአንድ ሰው የአንድ እናት እንባ የአንድ ህፃን ጉሮሮ ማርጠብ መቻል ነው የኛ አላማና፣ በዚህ መልክ ነው እየተንቀሳቀስን ያለነው። ቁሳቁስ እርዳታዎችንም እያሰባሰባችሁ ነው፣ በጣይቱ ሆቴል ውስጥ እና በቀይ መስቀል ማህበር ግቢ ካልተሳሳትኩኝና፣ እስካሁን እያገኛችሁት ያላችሁት ምላሽ ምን ይመስላል? በጣም ጥሩ ምላሽ ነው። የሚገርምሽ እኔ አሁን እንደዚህ አይነት ልምድ በሀገር ቤት አልነበረኝም እና ልብ የሚነካ ነው። አንድ ታሰረ ፓስታ ይዞ የሚመጣለ የህፃናት ምግብ በእጁ አቅፎ ይዞ የሚመጣለ አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ መቼም እኔ ከሀያ ምናምን ዓመት በላይ ውጭ ሀገር ኖሬ ያለው ስሜት የሚነካ እንዲህ አይነት ነገር አይቻል። አቅም በሚችለው አቅም እያያዘ እየመጣ ይችል ልስጥ ነው የሚለን እና ሁለት ቀናችን ነው ገና። አሁን በተለይ የስራ ቅዳሜና ወድ ሲመጣ በጣም በሰፊው ተዘጋጁ እያሉን ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው። በተለይ ደግሞ ሚዲያዎቹ በየቀኑ ያለው እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል። እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ። እስከ መቼ ይቀጥላል ይሄ የማሰባሰብ ሂደት? እና ደግሞ በትክክል በትግራይና በመተከል ውስጥ ለተጎዳው ህብረተሰብ እንዴት ነው የሚደርሰው? የብዙው ጥያቄ ነው። እኛ አሁንም እያልን ያለ ነው። አሁን ለምሳሌ መንግስት የራሱ የፖለቲካ እምነትና ካያል አለው፣ ሌላው እንደዚያ። እኛ እንዲህ አይነት እምነት የለንም። ቀደም ሲል እንደነገርኩ እኔ ራሴ እንደ ታማኝ እንዳንድ ዜጋ የፖለቲካ እምነት አለኝ። እዚህ ውስጥ ግን ይሄ ቦታ የለው። የምናደርገው የተራበ የተጠማ የተቸገረ ያለቀሰ የከፋውን አይዞህ እኔ ወንድም እኔ እህት እያለን ምንም አትሆኑም የሚል መንፈስ ለመፍጠር ነው። እና ይሄን ለማድረግ እንቅፋት ቢገጥመንም እንቅፋቱን ለህዝቡ እያሳወቅ እናደርጋለን። እና በትክክል ይደርሳል። የስ ሌላ ኢንትረስት የለንም። ሌላ የፖለቲካ ግብ የለንም። እንዳልኩሽ እኔ ለምሳሌ መንግስት ስቃወም ነው የኖርኩ። በተለይም ደግሞ ትግራይን ያስተዳድረ የነበረ ህወሓት የሚባለውን ቡድን ስቃወም ነኝ እኮ። እና ግራ ይገባቸዋል። ለምን ትግራይን ያስተዳድር የነበረውን ቡድንና የትግራይን ህዝብ አንድ አድርጎ የማየት መንፈስ ነው። አንተ እንዲህ ስትለኝ ኖርክ፣ አሁን ምን አገባ ይላሉ። ይሄን ለሚሉ ሰዎች እናንተ ምን አገባችሁ ምላቸው። ምክንያቱም ኢትዮጵያ የሚባለው ሀገር ሁሉ ሀገር ነው፣ ሁሉ ዜጋ ሁላችን ነው፣ ሁላችንም የሁሉ ነን እና በፖለቲካ እምነቴ የፈለግኩት ልል ይችላለሁ። እንደ ሰብአዊ ደግሞ የችግረውን የመርዳት ግዴታ አለብኝ እና በዚህ መንፈስ ነው የምንንቀሳቀሰው እና እኛ በቅልብ በአስበን የምናደርገው ይህንን ነው። ለዚህ እንቅፋት የሚሆን የመንግስት ይሆን የድርጅት ይሆን የፖለቲካ ፓርቲ ይሆን እንቅፋት ካለ በአደባባይ ለህዝቡ እናሳውቃለን። በዚህ በእርዳታ አሰጣጥ አደራረስ ዙሪያ ደግሞ ሌላ የሚነሳው ጥያቄ ምንድን ነው? በተለይ በመቀሌና በአካባቢው ብቻ ነው እርዳታ የተወሰነው በደህንነት ስጋት ምክንያት፣ ሌላው በተለይ በትግራይ አካባቢ ራቅ ያሉ ቦታዎች እየደረሰ አይደለም የሚሉ ቅሬታዎች ብዙ በተለይ ማህበራዊ ሚዲያ ላይ የሚሸራሸራሉና እንዲህ አይነት ነገሮች እንዳይደርሱ ሁሉም አካባቢ ተደራሽ እንዲሆን የምታደረጉበት መንገድ አለ? ልክ እንዳንችን እኔም እሰማለሁ። አልጀመርንም እኮ ገና፣ አልሄድንም አናውቅም። የሚገጥመንን ነገር ስናይ እንናገራለን። አሁን የምንለው ምንድን ነው? ምንም ይሁን ምን፣ እስኪ ያላችሁን ስጡ፣ አምጡ። እንደ ዜጋ ምን አደረጋችሁ? አንተ ምን አረግ? ይሄን የምታዳምጠው ሰውዬ፣ ይሄን የሰማሽ እህቴ ምን አርገሻል? ኑ አርጉና ይዘን ስንሄድ ዝጋት ሄዱ መቀሌ ብቻ ነው ከዛ በታች አደጋ ላቅ ምን እንዳለ እንሞክርና ችግሩ ሲገጥመን ይፋ እናደረጋለን። አሁን ግን ገና ችግር ይገጥመናልና እርዳታ እንሰብስም ማለት አይቻልም። በዚህ መልክ ነው የምናደርገው እና እውነት ለመናገር እንዳልኩች ለእኔ እኮ በግል ጉዳይ ነው የመጣወት፣ ግን ይህን ችግር እያየው ማለፍ አልችልም በሚል ነው ይሄ ጉዳይ ያሳሰባቸው ሰዎች ጋር ተመካክረን የሆነ ነገር እናርግ እያልን ያለ ነው እና ችግሩ ካለ ችግሩ የሚፈታበትን መንገድ እንጠይቃለን፣ መንግስትን እንጠይቃለን። እዛ ቦታ ሄደን ማድረስ እንፈልጋለን ስንል ኖ አትችሉም ወይም ደግሞ እዚህ አደገ ያን በሂደት ነው የምናየው። አሁን ግን አላውቅም። አሁን የምንለው ሁሉም ዜጋ የቸገረውን ሁሉ የመርዳት ግዴታ አለብን ነው የእኛ መፈክር። ሌላ እንግዲህ በሶሻል ሚዲያ ላይ ያሰራጫቸው ቪዲዮዎች ላይ እንዳየሁት በርካታ ወጣቶች በድንኳን ተከላ እና በተለያዩ ሁኔታዎች ሲሳተፉ አይቻለው። ወጣቶች ያላቸው ተሳትፎ ከእናንተ ጋር በሚሰሩበት በጎ ፈቃደኞቹ ሁኔታ ምን ይመስላል? በምን መልኩ እየተሳተፉ ነው? እኔ እንደው የምልሽ በጣም የገረመኝን ነገር እንደው አይሮን ነው። ምን ያህል ጊዜው እንደሚበቃሽ እና እንደምታስተላልፍ አላውቅም። እኔ ኢትዮጵያ ስመጣ ያየሁት እና በጣም የሚገርመኝ ነገር መኪናዎቹ የብሔር ታርጋ አላቸው፣ ባንኮቹ የብሔር ታርጋ አላቸው፣ ሁሉ ነገር ብሔር ነው። በጣም ያማል ለእኔ ማለት ነው። እዚህ ለሚኖረው ስለለመደው ሰው ምናምን ኖርማል ሊሆን ይችላል። ለእኔ ግን በጣም ይገርመኝ፣ እንዴት እንዲህ ይሆናል እያልኩ ማስና በዚህ አይነት ውጥንቁጡ በወጣ ሀገር ውስጥ ወጣቶቹ እንደ ሰው ለመርዳት እንደ ሰው ለማ አይኖ ብሔራቸውን ጠይቃቸው አላውቅም ከኔ ጋር አብረው ዱቄት የሚሸከሙ ደሱ ብሏቸው በቃ ይህን ሳይ በጣም ነው መበረታታውና፣ ተስፋ አለን የምለው እነሱን ሳይ ነው። እና የወጣቶቹ ተሳትፎ እና አሁን ሀገሪቱ ውስጥ ካለ ሁኔታና ወጣቶቹ ላይ የማየው ነገር በፍጹም የሚገናኝ አይደለምና እንዲያውም፣ አይዞን በርቱ፣ ተስፋለን እንደ ሰው፣ እንደ ዜጋ አብረን የምንኖርበት የምንቻቻልበት ከዚህ ከጥላቻ መንፈስ የምንወጣበት ጊዜ እየመጣ ነው የሚል መንፈስ ነው ያሳደሩብኝና፣ በጣም ጥሩ ነው ነው የምለው። ይሄ እርዳታ ሰባሰቡ ሂደት እስከ መቼ ይቀጥላልና በምን መልኩ ነው ወደ ተግባር ደግሞ የምትሄዱት? ወደ ተግባር ማ ምንድን ነው አይቆምም። እኛ የመሰለን ትንሽ ነገር ሰብስበን እርዳታ ለማድረስ ነበር። ግን ከሰቡ ጋር እያየነው ያለነው መንፈስ የሚያበረታታ ነው። በቀጣይ የሚገርምሽ የህፃናት ቀን የምንለዋለን ህፃናቶች በራሳቸው አነሳሽነት መጥተው እርዳታ እንዲሰጡ ቤት ወላጆች የሚሰጡበት የመንግስት ሰራተኞች፣ አርቲስቶች፣ ስፖርተኞች፣ ሚኒስትሮች፣ የክልል መሪዎች፣ የጠቅላይ ሚኒስትሩ ኦፊስ ሰራተኞችና ራሳቸው ጠቅላይ ሚኒስትሩ፣ ሌላውም የሰራዊቱ አባሎች ሁሉንም በቀን በቀን እየከፈልን ምን አደረጋችሁ፣ እንደ ዜጋ ምን አስተዋጽኦ አድርጋችኋል? የሚል ነገር ለማድረግ እየሞከርን ነው። እና የሚቆም አይደለም ይሄ፣ እንዲያውም ይሄ መንፈስ ሳይቆም ምን ያደረግ ሲባል እንዲያደርግ ያለው እንዲል እንጂ እኔን አይመለከትም የሚለውን መንፈስ ለማጥፋት ጥረት የምናደርግበት መንፈስ ነውና መቼ ይቆማል አላውቀውም። ይቀጥላል ብዬ ነው የማስበው። ምናልባት ወደ ሌሎች ክልሎች አምጠቅድም ጠቅሰዋል። በየሁሉም ቦታ ላይ ብዙ ግጭቶች፣ ብዙ ተፈናቃዮች አሉና ሌሎችም አካባቢዎችን የማካተት እቅድ አላችሁ? በቀጣይ በደንብ በደንብ እንደውም ከኔ በስተቀር እኔ የምልሽ እንዳልኩሽ፣ በግል ጉዳይ መጥቼ ቶሎ ነው የምመልሰው ብዬ ነው። አሁንም እኔ አልቆያለሁ አላልኩም ነበር። በየክልሉ ለመሄድም ሀሳብ አለን። ለምሳሌ በሚቀጥለው ኦሮሚያ ክልል እዛ አማራ ክልል ሁሉም ክልሎች እንደው ይህን ክልል ስል ለራሴ አፌ በጣም ለመናገር እየከበደው ነው። በየቦታው እየሄድን ኑ አምጡ ልንል ፕላን አለን። በሌላ በኩል አሁን ደግሞ በአይነት የምንሰበስበውን በመላ ኢትዮጵያ ያሉ የቀይ መስቀል ቅርንጫፎች እዛ እየሄደ ሰው ስኳር ሊሆን ይችላል፣ ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ የሕፃናት ምግብ ሊሆን ይችላል፣ ሴቶች የጤና መጠበቂያ ሊሆን ሁሉንም በየክልሉ እንዲሰጡ በየቦታው ጥሪ አድርገናል። እሱንም እናደርጋል እና እንደ እግዚአብሔር ፍቃድ ብዙ ለማድረግ ነው ሀሳባችን። የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ በትግራይና በመተከል ለተጎዱ ወገኖች እርዳታ ለማሰባሰብ እየተደረገ ባለው ጥረት ዙሪያ ማብራሪያ ስለሰጡን በአድማጮች ስም በጣም አመሰግናለሁ። በጣም እግዜር ይስጥልኝ ስለሰጣቸው። ስመኝሽና እንግዳዋን አርቲስት አማኝን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ውስጥ በሚሊዮኖች የሚቆጠር ገንዘብ ወጪ ሆኖባቸው የሚካሄዱ ምርምሮች የሕዝቡን ኑሮ በማሻሻልም ሆነ የሀገሪቱን ችግር በዘላቂነት በመፍታት ያበረከቱት አስተዋጽኦ አነስተኛ ነው ሲል የከፍተኛ ትምህርት ስትራቴጂ ማዕከል አስታወቀ። ይህ የተገለጸው በወሎ ዩኒቨርሲቲ አስተናጋጅነት እየተካሄደ ባለው ዘጠነኛው ዓመታዊ ብሔራዊ የምርምር ኮንፈረንስ ላይ ነው። ኢትዮጵያ ውስጥ በሚገኙ ዩኒቨርሲቲዎች ለሚደረጉ ምርምሮች በየዓመቱ በሚሊዮኖች የሚቆጠር ገንዘብ ወጪ ይደረጋል ተብሏል። መስፍን አራጌ ዘገባውን ያስደምጠናል። የማዕከሉ ምክትል ዳይሬክተር ዶክተር ተስፋዬ ሞሄ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ በዩኒቨርሲቲዎች ውስጥ የሚደረጉ ምርምሮች ከችግሩ ስር ይልቅ ቅርንጫፉ ላይ በማተኮራቸው የመፍትሄው አካል አልሆኑም ይላሉ። በአመዛኙ አካዳሚያዊ እውቀትን ከማስፋፋት ምናልባትም አዳዲስ እውቀትን ለማግኘት በሚያስችል መልኩ የሚካሄዱ እንጂ ከልማቱ ፍላጎትና ከመንግስት ከሚያካሄደው የልማት ስትራቴጂ ወይም ጥረቶች ጋር ተገናዝበው ያንን ሊያፋጥኑ በሚችሉበት መንገድ አይደለም ሰፋ አድርገን ስንመለከተው የኢትዮጵያ እድገት ወይም የኢኮኖሚና ማህበራዊ እንቅስቃሴ በጣም በብዙ ችግሮች የተያዘ የተተበተበ አይነት ነገር ነው። አሁን እኛ የምናያቸው ላይ በቀላሉ ሊታዩ የሚችሉ ችግሮችን የችግሮችን ቅርንጫፍ ነው። ስረ መሰረቱ ግን እታች የተደበቀ ነው። እና በአሁኑ ወቅት የሚካሄደው ምርምር ለሌላው ሊታይ የማይችሉ የተደበቁ፣ ግን ችግሩን ህይወት ሊሰጡ የሚችሉ ፋክተሮችን ፈልቅቆ አውጥቶ እነዛ ችግሮች እንዴት ነው ሊወገዱ የሚችሉት የሚለውን ብቁ የሆነ ውሳኔ መስጠት የሚያስችል ውጤት ያለው ጥረት ማካሄድ አለባቸው። ነው እንደ ዶክተር ተስፋዬ ችግሮችን የማይፈቱ ምርምሮች ራሳቸው ሊመረመሩ ውጤት የማያስገኙ ጥናቶች ራሳቸው ሊጠኑ ይገባቸዋል። እየተካሄደ ያለው ምርምር የኢትዮጵያን የልማት ችግር የኢትዮጵያን ህዝብ ችግር መፍታት በሚችልበት መንገድ ነው ወይ እየተካሄደ ያለው? ችግሮቹን ፈልቅቆ አውጥተዋሉ? ካልሆነ ለምንድን ነው ችግሩ ራሱ ጥናቱ፣ ምርምሩ ራሱ በዚህ ደረጃ ላይ ሊበቃ ያልቻለው? የሚል ጥናት ተካሄዶ በዚያ መልክ መቃኘት አለበት። ይህ የምርምር ጉዳይ ዛሬ ተከሰተ አይደለም። ኢህአዴግ ከገባ ላለፈ 30 ዓመታት፣ ደርግን በነበረባቸው 17 ዓመታት፣ ከዚያም በንጉሱ ጊዜ ውስጥ የተለያዩ ምርምሮች ይካሄዳሉ። በነዚህ የምርምር ሂደቶች ውስጥ ወይም በነዚህ ዓመታት ጉዞ ውስጥ ምርምሮቹ መሬት ቤት ወርደው ለውጥ ማምጣት አልቻሉም። እርስዎም እንደገለጹት ሁልጊዜ ምርምር መለወጥ አልቻለም እየተባለ መዘለቅስ ይቻላል አይቻልም። ለዚህም ነው አሁን በኢትዮጵያ ዩኒቨርሲቲዎች የሚካሄደው ምርምር ራሱ መመርመርም ያልኩበት ዋናው ምክንያት፣ እንደ ቁልፍ ጉዳይ ያነሳውበት ምክንያት ልክ የምርምሩ ችግር መፍታት አልቻለም የምንለውን ያህል የምርምሩ ችግር ራሱ ተፈልቅቆ መውጣት አለበት። ለምንድን ነው ምርምሩ ውጤት ሊያስገኝ ያልቻለው? ለምንድን ነው ምርምሩ ከልማቱ ጋር ሊቀናጅ ያልቻለው? አንዳንድ ምርምሮች እኮ ኢኮኖሚውን ሊደግፉ የሚችሉ ብቃት ኖሯቸውም የተቀመጡ አሉ፣ ሳይታወቁ በየሸልፉ ላይ። እነዛ ምርምሮች ራሳቸው ሊታወቁ ያልቻሉበት ምክንያት ምንድን ነው የሚል ትልቅ ሀገራዊ ምርምር ተካሂዶ የመንግስትን የምርምር አቅጣጫ ሁሉ የሚቀይር ነገር መምጣት አለበት እንጂ እንደዚህ እያል ምርምሩ እንዲህ አላደረገም፣ እነዚህ ችግሮች ድሮም ነበሩ፣ አሁን አሁንም አሉ፣ እያለ እየዘፈንላቸው የምንሄድ ከሆነ በቃ አብረውን ይኖራሉ፣ ቁራኛ ሆኑ ማለት ነው። ከፍተኛ የትምህርት ተቋማቱ ምርምራቸውን በመንግስት ከተዋቀሩ ተቋማት ጋር አቀናጅተው አለመስራታቸውም ሌላው በግድፈት የተነሳ ነጥብ ነው። ዩኒቨርሲቲዎች የሪሰርችና የምርምር ተቋማት ናቸው። ሴክተር ሚኒስትሪዎች ደግሞ የልማቱ ባለቤቶች ናቸው፣ የችግሩ ባለቤቶች ናቸው። እነዚህ ሁለቱ ተቀራርቦ የማይሰሩ ከሆነ ችግር አይፈታም። ችግር ፈች እንኳ የሆነ ነገር ጥናት ምርምር ተሰራ ቢባል ሴክተር ሚኒስትሪ አያውቀውም። ፕላስ ችግር ፈችም አይሆንም በዩኒቨርሲቲ ዩኒቨርሲቲ ብቻ ምክንያቱም፣ በአፈጻጸም በአመራርና በአሰራር ያሉ ተጨባጭ ችግሮችን ተመራማሪው ሊደርስበት አይችልም። ዲፈረንሺሽኑ በሚሰራበት ጊዜ አንዱ ትልቁ ኮምፖነንት ምንድን ነው? ሴክተር ሚኒስትሪዎች ኦውን ያድርጓቸው። መሳተፍ ብቻ አይደለም፣ በባለቤትነት መያዝ መቻል አለባቸው። እነሱ ሳፖርት ማድረግ መቻል አለባቸው። የምርምር ውጤቶች ውጤታማ ያልሆኑበትን ምክንያት ከትምህርት ፖሊሲው ጋር የሚያቆራኙ ወገኖች አልጠፉም። እነዚህ አካላት የተሻለ የትምህርት ፖሊሲ በሌለበት ሀገር ዜጎቿን የሚጠቅም ምርምር እንዴት ማድረግ ይቻላል ሲሉም ይጠይቃሉ። በሌላ በኩል ተቺዎቹ ፖሊሲዎችን በጅምላ ከመፈረጅ ባለፈ ችግሮቻቸውን ነቅሰው መፍትሄዎችን በማፈላለግ ረገድ ውስንነት አለባቸው ሲሉ ያስረዳሉ። ዶክተር ተስፋዬ እንግዲህ አስቸጋሪ ነው። ነገሮችን ወደ ፖሊሲው ወደ ስትራቴጂ የመግፋቱ ነገር ሪሊ ያንን የሚሉ ሰዎች በ አስራ ዘጠኝ ሰማንያ ስድስት መሰለኝ ፖሊሲ እንትን ያውቁታል ወይ ነው ይሄ። ግን መረጃ ለእናንተ ደርስ ወይ? እንደ ወሬ እንሰማዋለን በተደራጀ መልክ የትኛዋ የፖሊሲ ኤለመንት ክፍተት ስላለባት ነው? ይሄኛው ስትራቴጂ ፖሊሲ ኦብጀክቲቭን ሊያሳካ የማይችል በመሆኑ ነው ወይም ይሄኛው ስትራቴጂ መኖር ሲገባው ስለሌለ ነው እነዚህ ችግሮች የተፈጠሩት የሚል በጥናት ላይ የተመሰረተና በመረጃ የተደገፈ አስተያየት አይቀርብልን። በተልዕኮም፣ በትኩረት መስክ፣ በተሞክሮ፣ በተሻለ አፈጻጸምና በሌሎች መስፈሪያዎች ዩኒቨርሲቲዎችን በመለየት ከነባሩ አሰራር እንዲላቀቁና ና የልህቀት ማዕከል እንዲሆኑ ስራዎች መጀመራቸው ታውቋ ታውቋል ዩኒቨርሲቲዎቻችን በሙሉ በአንድ መንገድ የሚሄዱ ከአንድ ምንጭ የተቀዱ የአንዱ ዩኒቨርሲቲ ግልባጮች ናቸው ነበሩ እዚህ የምታየውን ነገር ሰፋ ባለመልኩ አዲስ አበባ ዩኒቨርሲቲ ልታዩት ይችላለ የጅማ ዩኒቨርሲቲ ልታዩት ይችላለ ስለዚህ ዳይቨርሲፋይድ አልሆኑ ዝም ብሎ የጅምላ ጉዞ ነበረ ከሪከለማቸው ፕሮግራማቸው አንዱ ከሌላው ይቀዳልና ተመሳሳይ አይነት ነበር ነው ስለዚህ ይህንን ችግር መቅረፍ የሚያስችል ጥናት አካሄደናል ዩኒቨርሲቲዎችን በተልእኮና በትኩረት መስክ መለየት ሁለት ጥናት ተካሂዷል። ስለዚህ አሁን ዩኒቨርሲቲዎቻችን እንደዚ አይነት የጅምላ ጉዞ ላይ እንዲሄዱ አይፈለግም። በዛ መልክ እየተደራጁ ናቸው ያሉት። አራት ካቴጎሪዎች አሉን። እንደውም ክላሲፋይድ የሆኑ ዩኒቨርሲቲዎች በአሁኑ ወር የተወሰኑት የምርምር ዩኒቨርሲቲዎች ናቸው። በምርምር ላይ ትኩረታቸውን አድርገው የሚሰሩ ሀይ ሌቭል፣ ምናልባትም ወደፊት ወርልድ ክላስ ሊሆኑ በሚችሉበት መንገድ የሚደራጁ ሌሎቹ ደግሞ ኮምፕሬሄንሲቭ ወይም መማር ማስተማርና ምርምር እኩል መጠን የሚካሄድባቸው፣ ሶስተኛው ግሩፕ ደግሞ አፕላይድ ሳይንስ ስራው ከተግባር ማርኬቱ ከኢንዱስትሪው ጋር የተቆራኘ ትምህርት የሚሰጥበት ትምህርትና ስልጠና የሚሰጥበት ነው። ሌሎቹ ደግሞ ስፔሻል ዩኒቨርሲቲ ብለን ያቋቋምናቸው የተቋቋሙት አሁን የአዲስ አበባ ሳይንስና ቴክኖሎጂ፣ የአዳማ ሳይንስና ቴክኖሎጂ፣ እነዚህ ዩኒቨርሲቲዎች የየራሳቸው መስመርና ተልዕኮ ኖሯቸው እንዲደራጁ ተደርጓል። አሁን ሪሰርች ዩኒቨርሲቲ የተባሉት ስምንት ነባር ዩኒቨርሲቲዎች ዋናው ትኩረታቸው ከሀገሪቱ ልማትን ጋር የተቀናጀ ዓለም አቀፋዊ እውቅና ያለው በዛ ስታንዳርድ ሊመራ የሚችል ምርምር ማካሄድ ነው። ነገር ግን ሁሉም ሪሰርች አዲስ እውቀት ከማግኘትና ከማስፋፋት በተጨማሪ ከአገሪቱ ፍላጎት ጋር ተያይዞ የአገሪቱ ፍላጎትን መሰረት አድርጎ ችግሮቹን ፈልቅቆ ከላይ የሸፈናቸውን አቧራ አራግፎ ስረ መሰረቱን ማውጣትና መንግስትን መምከር መቻል አለበት። ዩኒቨርሲቲዎች የመንግስት ፖሊሲ አማካሪ መሆን ሲገባቸው ታዛቢ ሆነው ቆይተዋል፣ በፖለቲካው ወገንተኝነትም ተጠልፈው የብዙሀኑን ጥቅም የሚያስከብር ስራ አልሰሩም የሚሉ አስተያየቶች በተለያዩ የውይይት መድረኮች ሲነሱ ቆይተዋል። ምርምሮቹ ከሚወጣባቸው በሚሊዮን የሚቆጠር ገንዘብ አንጻር ያበረክቱት አስተዋጽኦ ኢምንት መሆኑን በትምህርት ዘርፍ የተሰማሩ ምሁራን ይናገራሉ። በእነዚህና መሰል ጥያቄዎች የሚመለከተውን ፌዴራል ተቋም ለማግኘት ያደረግኩት ሙከራ ለዛሬው አልተሳካልኝም። በኮንፈረንሱ ከማዕከሉ የተገኙ ምሁራን የተለያዩ ጽሁፎች ያቀረቡ ሲሆን በአማራ ክልል የሚገኙ አስሩም ዩኒቨርሲቲዎች ተሳታፊ ሆነዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። ተስፍንን፣ ለዘገባው እናመሰግናለን። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ አሀዱ ራዲዮ 94.3 ላይ የምንገኛለን። ለሞባይል ስልኮቻችሁ ታብሌቶች እና መሰል መሳሪያዎቻችሁ የቪ ዜና አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየታችሁ ደግሞ ተዘዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜል የምትጠቀሙ ደግሞ አድራሻችንን ሆርን አት ቪኦኤኒውስ ዶት ኮም ታገኙታላችሁ። የምሽቱ የአየር ስርጭት ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ እያስተናገድኳችሁ ያለሁት ደግሞ ሲሆን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ወደ ተከታዩ ዘገባ እንለፍ። ለታዳጊ ሀገሮች ቢሆን በቂ የኮቪድ-19 ክትባት መድኃኒት የማግኘቱና የማከፋፈሉ ተግባር አስቸጋሪ ሆኖ እንደሚቀጥል የጤና ጠበብት ገልጸዋል። ለችግሩ መፍትሄ ለማግኘት የጋራ ትብብር እንደሚያስፈልግም አስገንዝበዋል። ይህ ካልተደረገ ግን በዓለም ደረጃ የሰው ልጅ ጤንነት ላይ አደጋ ያደርሳል ማለታቸውን የአሜሪካ ድምፅ ዘጋቢ ማሪያማ ዲያሎ ባጠናቀረችው ዘገባ ገልጻለች። አዳነች ፍስሀዬ ታቀርበዋለች። ታዳጊ ሀገሮች ለኮቪድ-19 የክትባት መድኃኒት በቂ ተደራሽነት ካላገኙ የዓለም ኢኮኖሚ ዘጠኝ ትሪሊዮን ዶላር የሚሆን ገንዘብ እንደሚያጣ ጋቢ አላያንስ የተባለው ዝቅተኛ ገቢ ያላቸው ሀገሮች የክትባት ተደራሽነት እንዲያገኙ የሚጥረው ጥምረት ምክትል ዋና ስራ አስፈጻሚ አኑራዳ ጉብታ ጠቁመዋል። የስትራቴጂና የዓለም አቀፍ ጥናቶች ማዕከል ባስተባበረው በቪዲዮ በተደረገው ውይይት እኩል የክትባት መድኃኒት ተደራሽነት ቢኖር በኢኮኖሚ ለበለጸጉት ሀገሮች ጠቃሚ እንደሚሆን ጉብታ አስገንዝበዋል። ጊዜ ወሳኝ ነው። ማዘግየቱ የዓለም አቀፉን ወረርሽኝ ዕድሜ ማራዘም ይሆናል። ይህም በዓለም ከባድ አንደምታ ያስከትላል። የወረርሽኙ መዛመት ሲባባስ የተለያዩ የወረርሽኝ አይነቶች ይከሰታሉ። ከክትባቱ ጋር የመላመድ ሁኔታም ሊኖር ይችላል። የበዛ ገንዘብ እንዲመደብ ይጠየቃል። የኢኮኖሚ ማገገም ጊዜ ሊራዘምም ይችላል። ከዛ ጋር ተያይዞ ለረሃብና ለሞት የሚዳረጉት ሰዎች ብዛት እየጨመረ ሊሄድ ይችላል። በርካታ ዝቅተኛ ገቢ ያላቸው ሀገሮች የኮሮና ቫይረስ የክትባት መድኃኒት ለማግኘት እየታገሉ ባሉበት በአሁኑ ወቅት የበለጸጉት ሀገሮች በብዙ ሚሊዮኖች የሚቆጠር የክትባት መድኃኒት አከማችተው ህዝቦቻቸውን እየከተቡ ነው። የዓለም የጤና ድርጅትና አጋሮቹ ዝቅተኛ ገቢ ያላቸው ሀገሮች የኮቪድ-19 የክትባት መድኃኒት እንዲያገኙ የሚጥረውን ኮቫክስ የተባለውን ስብስብ Uh, to in total, $27 billion to fund this program for 2021. ለያዝነው 2021 ዓ ም የተዘጋጀውን ፕሮግራም ለማሳካት የ27 ቢሊዮን ዶላር እገዛ ያስፈልጋል። በጣም ብዙ ገንዘብ ነው። ነገር ግን እነዚያ ሀገሮች ለኢኮኖሚዎቻችን ጠቃሚ የሆነ የ12 ትሪሊዮን ዶላር የድጎማና የኢኮኖሚ ማነቃቂያ ገንዘብ ሲመድቡ እናስተውላለን። ስሌቱን ስናጤን ወደ 30 ቢሊዮን ዶላር ገደማ የሚሆነው ገንዘብ ለኢኮኖሚው ማነቃቂያ ከተመደበው ሩብ በመቶ ማለት ነው። ዩናይትድ ስቴትስ አራት ቢሊዮን ዶላር ለመስጠት ቃል መግባቷን የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ከፍተኛ አማካሪ ጀረሚ ኮኒንድ ገልጸዋል። ለእኛ ይህ በጣም ወሳኝ ነው። ለኮቫክስ ምንም አይነት እገዛ ካለማድረግ ተነስተን ይህን ያክል ገንዘብ ወደ ማዋጣት ደርሰናል። በዚያም ላይ ለኮቫክስ የሚያዋጡት ገንዘብ መጠን ከፍ እንዲል ከሌሎች ለጋሽ አገሮች ጋር እየተነጋገርን ነው። ብዙውን ጊዜ የሁሉም ደህንነት ሳይጠበቅ ማንም ደህና ሊሆን አይችልም እንላለን። ይህ ታዲያ ከመፈክርነት በላይ ነው። ዓለም አቀፍ ወረርሽኝን በሚመለከት ይህ የፖሊሲያችን ግብ መሆን አለበት። የዓለም ባንኩ መሐመድ አሊፋት ደግሞ ከገንዘብ ማዋጣቱ ሌላ ዝግጅት ማድረግም ወሳኝ ነው ይላሉ። የክትባቱ መድኃኒት አውሮፕላን ማረፊያ ላይ ሲደርስ አይደለም ዝግጅት መጀመር ያለበት። የክትባቱ መድኃኒት ከመድረሱ በፊት ፖሊሲዎች መቀየስ አለባቸው። ክትባቱን የማዳረስ መለኪያ ፍትሐዊና አካታች መሆኑን ማረጋገጥ ግድ ይላል። መሠረተ ልማቱን፣ ሎጂስቲክስን፣ የማኅበረሰቡ ተሳትፎን፣ የማዕቀፍ ደንብን የመሳሰሉት ነገሮች በቦታው መኖር ያለባቸው የክትባቱ መድኃኒት ከመግባቱ በፊት ነው። ይህን ለማስገንዘብም ከአጋሮቻችን ጋር ብዙ ጥረቶች አድርገናል ብለዋል የዓለም ባንኩ መሐመድ አሊፓት። ስድስተኛው ሀገራዊ ምርጫ ሰላማዊ ነፃና ፍትሐዊ እንዲሆን ባለድርሻ አካላት ሁሉ የበኩላቸውን እንዲወጡ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ከምርጫው በፊት ወደ ብሄራዊ መግባባት የሚያደርሱ ዝግጅቶች እንደሚከናወኑም ጠቁሟል። መለስካቸው አመሃ ስርስራ አለው የምክር ቤቱ አመራር አባላት ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ነጻና ፍትሐዊ ምርጫ ለሰላምና ሀገራዊ መግባባት የሚል ርዕስ ያለው ጽሑፍ አስነብበዋል። መግለጫው እንደሚለው የጋራ ምክር ቤቱ በግንቦት ወር 2013 ዓ.ም የሚካሄደው ጠቅላላ ምርጫ ነጻ፣ ሰላማዊና ፍትሐዊ ይሆን ዘንድ የሚቻለውን ሁሉ ለማድረግ ዝግጅት በማድረግ ላይ እንደሆነ ይናገራል። ለምርጫው ስኬታማነት የፖለቲካ ፓርቲዎች፣ መንግስት፣ የኢትዮጵያ ብሔራዊ ምርጫ ቦርድና ሌሎች ባለድርሻ አካላት የሚጠበቅባቸውን እንዲያደርጉም ጥሪውን አስተላልፈዋል። የምክር ቤቱ መግለጫ ከጥሪው ጋር አክሎ ለዚህ ምርጫ እንቅፋት ሊፈጥሩ ይችላሉ የሚባሉ የአንዳንድ አባላት ናቸው ያላቸውን ስጋቶችም አንጸባርቋል። የምክር ቤቱ ሰብሳቢ ዶክተር ራሔል ባቴ መግለጫውን በንባብ አሰምተዋል። ለስድስተኛው ሀገር አቀፍ ምርጫ ሰፊ ዝግጅት በሚደረግበት በአሁኑ ወቅት የጋራ ምክር ቤታችን አባል የሆኑ አንዳንድ የፖለቲካ ድርጅቶች ከምርጫው ጋር ተያይዞ ያላቸውን ስጋት እና ምርጫው ሰላማዊ፣ ነፃና ፍትሐዊ የሆን ዘንድ የመፍትሄ ሀሳብ ያሉትን በማቅረብ ላይ ይገኛል። እንደ ስጋት ከሚነሱ ጉዳዮች መካከል የፖለቲካ ፓርቲዎች ከፍተኛ አመራሮች ከእስር ላይ መሆን፣ ሁሉን አቀፍ ብሔራዊ መግባባት ላይ ሳይደረስ በፊት ምርጫ ማካሄድ እና ሌሎችም ይገኙበታል። ሀገራችን ካለችበት ዘርፈ ብዙ ተግዳሮት እስክታገግም በቂ የሽግግር ጊዜ ያስፈልጋል የሚሉ ሀሳቦችም አልፎ አልፎ ይሰነዘራሉ። ባለፉት ጥቂት ወራት የጋራ ምክር ቤቱ አባል የነበሩ በርካታ የፖለቲካ ፓርቲዎች ፍቃድ መሰረዝ የፖለቲካ ምህዳሩ መልሶ እንዳይጠፍ የሚል ስጋት ፈጥሯል። ጋዜጠኞችም ከተነሱት ስጋቶች በተለይ የአንዳንድ ፖለቲካ ፓርቲዎች ከፍተኛ አመራር አባላት በስር ላይ መሆን እንዴት እንደ ስጋት እንደሚቆጠር ተጨማሪ ማብራሪያ ጠይቀዋል። ዶክተር አብዱልቃድር አደም የምክር ቤቱ ምክትል ሰብሳቢ ምላሽ ሰጥተዋል። ፖለቲካ ፓርቲዎች አመራሮች ጋር በተያያዘ አንዳንዴ ፍርድ ቤት የወሰነው ውሳኔ በፖሊስ የማይተገበርባቸው ሁኔታዎች አሉ። ያ ትክክል አይደለም ብለን እናስባለን። ይህንን ስጋታችንን ለመግለጽ ነው። ከዛ ባለፈ ግን በሕግ የተያዘ ጉዳይ የሕግ ፕሮሲጀር አለው። ያንን ጠብቆ ነው የሚሄደው። እኛ የፖለቲካ ፓርቲዎች የአባላቶቻችን ወክለን የመቆም ኃላፊነት አለብን። ስለዚህ መንግስት እዛ ላይ ትኩረት እንዲያደርግ ሀሳባችንን ሼር የማድረግና ትኩረት እንዲሰጠው የማድረግ ነው። ምክንያቱም የእነዚህ የፓርቲዎች አመራር ከምርጫው ሰላማዊነትና ውጤት ሂደት ጋር ቀጥታ ቁርኝት ስላለው ልነሱ ለዚህ ሂደት ትኩረት እንዲሰጠው መጠየቅ ነው። ከምርጫ በፊት ብሔራዊ መግባባት ያስፈልጋል። ብሔራዊ መግባባት በሌለበት ምርጫ አስቸጋሪ ሁኔታዎችን ሊፈጥር ይችላል ለሚለው ስጋት ግን ምክር ቤቱ መልስ ያለው ይመስላል። ዶክተር ራሄል ባፌ ለምርጫው ውጤታማነት አስፈላጊ ከሚባሉ ቅድመ ዝግጅቶች አንዱ የሆነው ብሔራዊ መግባባት ከምርጫው በፊት እንዲጀመር የጋራ ምክር ቤቱ ከተለያዩ አጋር ድርጅቶች ጋር በመሆን ዝግጅት በማድረግ ላይ የሚገኝ ሲሆን በየካቲት ወር መጨረሻ ላይ ይጀምራል ተብሎ ይጠበቃል። በመሆኑም ለዚህ ታላቅ ሀገራዊ የፖለቲካ ስራ መንግስታዊ እና መንግስታዊ ያልሆኑ ድርጅቶች እንዲሁም ሌሎች ባለድርሻ አካላት አስፈላጊውን ድጋፍ ታደርጉ ዘንድ ጥሪ እናቀርባለን። በቅርቡ በተለያዩ የኦሮሚያ ክፍሎች በተካሄዱ ሰላማዊ ሰልፎች ስማቸው በተነሳ ህጋዊ የፖለቲካ ፓርቲዎችና በብልጽግና ፓርቲ መካከል የተፈጠረው ውዝግብ ለምርጫው ስጋት ከሚሆኑ ድርጊቶች አንዱ እንደሆነም በማስታወስ ምክር ቤቱ ምን እርምጃ እንደወሰደም ከጋዜጠኞች ጥያቄ ቀርቦ ነበረ። ዶክተር መልስ ሰጥተዋል። ይህንን በተመለከተ ምርጫ ቦርድ መግለጫ ከሰጠ በኋላ እኛ ሁለቱንም ፓርቲዎች አነጋግረናል። ብልጽግና ከዚህ ከመተዳደሪያ ከቃል ክዳን ሰነዳችን ውጭ እንደሆነ የቃል ክዳን ሰነዱ እንዳልተከበረ አምኗል፣ ጥፋቱን ተቀብሏል። ምንድ ነው ከዛን ሰዓት በኋላ እንደገና በዛ መንገድ ላለመቀጠል የወሰነው ውሳኔ እና ደግሞ የተሰጠንንም ማስጠንቀቂያ ጥፋታችንን አምነን መቀበላችን ለጥፋታችን እንደተጸጸቱ ምልክት ነው። ቢሆንም ግን ከፓርቲዎቹም ጋር መነጋገር እንችላለን እና ከእነሱ ጋር እስከምንነጋገር ድረስ እንሄዳለን የሚል ምላሽ ነው የሰጠን። ስለዚህ ተነጋግረው የሚሰጡትን ውጤት እና ከዛ በኋላ ደግሞ የኛ መግባት አስፈላጊ ከሆነ የምንቀጥልበት ይሆናል። በመጨረሻ ምክር ቤቱ በኢትዮጵያ ፍትህ አስተማማኝ ሰላም ብልጽግናና እኩልነት ይረጋገጥ ዘንድ ምርጫ ቁልፍ የፖለቲካ መሳሪያ መሆኑን አረጋግጦ በሕዝቦች ፍላጎትና ምርጫ ብቻ የሚመሠረት መንግሥት እውን እንዲሆን ሕዝቡ የመምረጥ መብቱን በአግባቡ እንዲጠቀምበት ጥሪ አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የኮሮና ቫይረስ ክትባት መገኘቱ ለዓለም አንጻራዊ እፎይታን በሰጠበት በአሁኑ ሰዓት አዳዲስ የቫይረሱ ዝርያዎች በተለያዩ ሀገራት መፈጠራቸው ሌላ ስጋት ቀስቅሷል። ስለ አዳዲሶቹ ዝርያዎች ምንነትና ሊፈጥሩት ስለሚችሉት ችግር ለማወቅ ሀብታሙ ስዩም ዶክተር ኤርሚያስ በላይን አነጋግሯል። ዶክተር ኤርሚያስ አትላንታ ጆርጂያ በሚገኘው የዩናይትድ ስቴትስ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ውስጥ ከተላላፊ በሽታዎች ጋር በተያያዘ ጥናትና ምርምር የሚያደርግ የመከላከያ መላዎችን የሚያቀብል ክፍል ተባባሪ ኃላፊ ናቸው። የአሁኖቹ የኮሮና ቫይረስ ዝርያዎችና ቀደም ብሎ የነበረው ዝርያ ያላቸውን ግንኙነት አስቀድመው ያስረዳሉ። ቫይረሱ ያው ኮሮና ቫይረስ ነው። ኮቪድ ናይንቲን በዓለም ላይ ሁሉ ያመጣው ያን በሽታ የቀሰቀሰው ያመጣው ቫይረስ ማለት ነው። ቫይረስ በተፈጥሮ ሁሉም አይነት ቫይረስ ይቀያየራል። በጊዜና በቦታ በስፍራ ሲታዩ ማንኛውም ቫይረስ ይቀያየራል፣ ራሱን ራሱን ይለውጣል። ሕክምና ቋንቋ ሚቴሽን የምንለው እና ይህ ሚቴሽን ሁሉ ጊዜ የሚሆን ነገር ነው። ኮሮና ቫይረስ ግን አለምን ሁሉ ያጠቃ ስለሆነ እና በብዙ በሰዎች መካከል ስለሚተላለፍ ብዙ በተላለፈ ቁጥር ብዙ ራሱን ይቀይራል ወይም ሚውቴሽኑ እየጨመረ ይመጣል እና ይህንን ነው በዚህ ወረርሽኝ እያየን ያለ ነው። የገዳይነቱ መጠን የሚተላለፍበት መንገድና መሰል ጉዳዮች ላይ ምንድን ነው የሚለየውና አንድ የሚያደርገው ነገር ያው ቅድም እንዳልኩት እንግዲህ ቫይረሱ ያው አንድ ነው አንድ ቫይረስ ነው። ቫይረስ በተፈጥሮ ራሱን ይቀያየራል። ብዙ ነው የሚቀያየረው፣ በቁጥር በማስቀመጥ ያስቸግራል። ብዙ ሰዎችን ባጠቃ ቁጥር ብዙ ራሱን እየቀየረ ይሄዳል። ብዙ ግን አዲስ የሚፈጠረው ዝርያ ምንም ለውጥ አያመጣም፣ እንዳለ ይቆያል። አልፎ አልፎ ግን የሚመጣው ዝርያ ደግሞ ከበፊቱ የቫይረስ ጸባይ ትንሽ ይቀይራል። ይህንን አሁን እያየን ያለን በእንግሊዝ ሀገር፣ አዲስ የመጣው ዝርያ በደቡብ አፍሪካ እንደዚሁ ደግሞ የመጣ አንድ ሌላ ዝርያ አለ። በደቡብ አሜሪካ ደግሞ በዚዮ እንደዚሁ ሌላ የታየ ዝርያ። እነኚህ ሶስቱ ዝርያዎች ስንመለከት በፊት ከነበረው ቫይረስ ጸባያቸው ትንሽ ቀየር ይላል። ቀየር የሚልበት ደግሞ ዋናው ሰው ወደ ሰው በመተላለፍ ከበፊቱ ቫይረስ ጸባይ በበነጠ በፍጥነት የመተላለፍ ባህሪ ያላቸው። ይህንን በእንግሊዝ ሀገርም ደቡብ አፍሪካም ባለው ዝርያ ላይ ለማየት ተችሏል በተደረገ ጥናት ማለት ነው። ስለዚህ ዋናው ልዩነቱ እነዚህ አዲስ የመጡ ዝርያዎች ከበፊቱ ቫይረስ ትንሽ በተለየ ሁኔታ በፍጥነት ከሰው ወደ ሰው የመተላለፍ ባህሪ ያለው እንግዲህ ይሄ ዜና እየተሰማ ያለው የኮቪድ-19 ክትባቶች መሰራጨት በጀመሩበት አበረታች ጊዜ ላይ ነው። በመሰራጨት ላይ ያሉት ክትባቶች አዳዲሶቹን የኮሮና ቫይረስ ዝርያዎች ስርጭት ለመቆጣጠር ፋይዳ ይኖራቸው ይሆን? ይሄ እንግዲህ ብዙ ጥናት የሚጠይቅ ነው። ምክንያቱም የምናወራው አንድ ቫክሲን አይደለም፣ ብዙ የተለያዩ ክትባቶች አሉ። ለእያንዳንዱ ክትባት ልዩነት ስላላቸው ክትባቶቹ እርስ በርሳቸው የትኛው ክትባት ለዚህ ለአዲሱ ዝርያዎች ጠቃሚ ናቸው የሚለውን እሱ ጥናት እየተደረገ ነው ያለ እዚህ የአሜሪካን ሀገረኛ በምኖርበት ሀገር ያሉት የሚከፋፈሉት ክትባቶች እስካሁን በተደረገው ጥናት አዲስ የመጡትን ዝርያዎች መከላከል የሚችል እንደሆነ ተደርሶበታል። ግን ብዙ ተጨማሪ ጥናቶች መደረግ አለባቸው፣ ምክንያቱም ቫይረሱ እንዳልኩት በየጊዜው ራሱን ስለሚቀይር ሌላ ደግሞ የሚቀይር አይነት ዝርያ ሊፈጠር ስለሚችል እነኚህ ጥናቶች በተደጋጋሚ መካሄድ አለባቸው። ሌሎች ክትባቶች ሌላ ሀገር ደግሞ የሚሰጡት ለእነኚህ ዝርያዎች ጋር እንዴት እንደሚሰሩ ራሱን የቻለ ደግሞ ሌላ ጥናት ያስፈልገዋል ማለት ነው። የአዳዲሶቹ የኮሮና ቫይረስ ዝርያዎች መፈጠር የቫይረሱን ስርጭት ለመቆጣጠር የዓለም ሀገራት ቀድሞ የጀመሩት ጥረት አለ፣ በሱ ጥረት ላይ የሚደቅነው ፈተና ወይንም ተጨማሪ ስራ ሲኖር ይሆን? ፈተና ይኖረዋል። አዲስ ዝርያ በመጣ ቁጥር ክትባቱ ብቻ አይደለም መድኃኒቶችም አሉ። እነኛ መድኃኒቶች ይሰራሉ ወይም ምን ያህል የሚሰሩት ለየትኛው ዝርያ ይሆናሉ የሚለው እየተከታተሉ በተደጋጋሚ ጥናት መደረግ አለበት። የሩጫ ጉዳይ ነው። ቫይረሱ ራሱን እየቀየረ ሲሮጥ፣ ሳይንሱን ጥናቱን እንደዚሁ አብሮ በፍጥነት አብሮ መሄድ አለበት። ይሄ በተለያዩ ሀገሮች ላይ እየተደረገ ያለ ነው። በፍጥነት በመተላለፉ ላይ አዳዲስ ዝርያዎች ለውጥ ያመጡ ቢሆንም ከዚህ በፊት የሚደረገው የመከላከል የመከላከያ ዘዴዎች ለምሳሌ ማስክ የማድረግ የርቀትን መጠበቅ ይነዋል ፍጥነት ቶሎ ቶሎ እጅን በመታጠብ በሽተኛው ደግሞ የተጠቃ ሰው ካለ ደግሞ በሽተኛውን ከሌሎች ሰዎች በመለየት እነኚህ የሚደረጉት የመከላከያ ዘዴዎች ሁሉ ለሁሉም አይነት ዝርያዎች ይሰራሉ። ስለዚህ እነሱን አጥብቆ መከታተልና ያንን መንገድ መከተል፣ የመከላከያ መንገዶችን መከተል እጅግ በጣም አስፈላጊ ነው። ዶክተር እርምያስ አንድ የመጨረሻ ጥያቄ ላስከትል። ቀደም ብለው እንደተናገሩት እንግዲህ በእንግሊዝ ደቡብ አፍሪካ እና ብራዚል የተለዩ የኮሮና ቫይረስ ዝርያዎች መቀስቀሳቸው ተሰምተዋል። በመጪው ጊዜያትም በተለያዩ ሀገሮች ተጨማሪ ዝርያዎች ሊቀሰቀሱ ይችላሉ። ኢትዮጵያን ጨምሮ ሀገራት ተለዋዋጭ በሆኑ ቫይረስ ምክንያት ሊደርስ የሚችል ሰብዓዊ ውድመትን መቀነስ የሚችሉባቸው አደጋ መከላከያዎች ምንድን ምንድን ናቸው? ዋናው አሁን እነኝን ደግሞ መከላከል የሚያስችለው ክትባቱን በተለያዩ ሀገሮች በተለይ በአደጉት ሀገሮች በአሜሪካ፣ በአውሮፓ ክትባቱ በሰፊ ሁኔታ እየተሰጠ እንዳለ የሚታወቅ ነው። ሌላም ሀገሮች ታዳጊ ሀገሮች ውስጥ እንደዚሁ አንዳንድ ቦታ ላይ ክትባቱን የመጀመር አዝማሚያ አለ። ስለዚህ ዋናው የመጀመሪያው የመከላከያው መንገድ በፍጥነት እንዳይዛባ ለመቀነስ ማለት ነው፣ ክትባቱ ነው በጣም እጅግ አስፈላጊ የሚሆነው። ከዛ በተረፈ ደግሞ ሰዎች እያንዳንዱ ሰው ራሱን መከላከል ይችላል። ምንም አይነት ዝርያ፣ ምንም አይነት የቫይረስ አይነት ቢመጣ ሰው ራሱን መከላከል ይችላል። ይህም ደግሞ ምንድን ነው? ማስክ በማድረግ ማስክ ማድረግ ብቻ ሳይሆን ማስክን በሚገባ በማድረግ አየር በማስገባ መንገድ ራስን በመሸፈን ማለት ነው። ከሰዎች ራስን ርቀት በመጠበቅ በሽታው የያዘውን ሰው ደግሞ ከሌሎች ሰዎች ጋር እንዳይገናኝ በመከለል እነኝህን ነገሮች በመከታተል አጥብቆ በማድረግ በሽታውን መከላከል ይቻላል ማለት ነው። ዶክተር ኤርሚያስ በላይ፣ ለአሁኑ በአድማጮች ስም እጅግ በጣም አመሰግናለሁ። መልካም ምሽት። አመሰግናለሁ። ሀብታሙንና እንግዳው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የአንጋፋውን አርቲስት አሊ ቢራን የሕይወት ታሪክ ስለሚዳስሰውና በሶስት ቋንቋ ስለተጻፈው መጽሐፍ ዝግጅት የሚዳስስ ዘገባ ይዘናል። የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ታቀርበዋለች። በዘመን ተሻጋሪ የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምፃዊ አሊብራ የህይወት ታሪክ የሚያትት መጽሐፍ በኦሮምኛ በአማርኛና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ብራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምፃዊ ነው። በህይወት እያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልይ ዶዶላ ገልጿል። የአርቲስት አሊ ብራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው። የእሱ ታሪክ እና አርቲስቶቻችን ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የነሱ ተሳትፎና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው ይገባቸዋል። በተለይ ደራሲያን የተላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፏል። መምህሩም ብዙን ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉ የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍና ያለ ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የአፍረንቀሎ አባገዳ አብዱረዛቅ አይመድ አሰናቸው። በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ አሁን ላሉ ትውልዶች በጣም በጣም እኔ ትልቅ ነገር ነው። አሊ ብራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም በጣም በጣም የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው ምገምተው። በማህበራዊ ህይወቱም ተግባቢና ሰው አክባሪ ነው የምትለው የሞያገሩ አርቲስት ሀመል ማላባተ አሊ ብራን እንዲህ ስትል ገልጿለች። በጣም የሚገርም ታለንት ያለው ሰው ነው። በጣም የሚገርም ፐርሰናሊቲ ያለው ሰው ነው። አሊ ማለት ትንሹንም ትልቁንም የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽ ስትሆኝ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የሚወደው፣ ቲስት ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደረግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው። እና እንደዚህ የሚያዩ ሰዎች፣ ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመ አሊ ማን ነው ሲባል ለሚቀጥለው ትውልድ ማንም ሰው ቋሚ የለም። እዚህ ዓለም ላይ ጥለነው እንሄዳለን። ለሚቀጥለው ትውልድ ለመጻፍ ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙት በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረውና በጣም መደገፍ ያለበት ነገር ነው ብዬ ነው የማምነው። የአሊ የሕይወት ታሪክ ጽፎ ለማሳተም አምስት ዓመት እንደፈጀባቸው የተናገሩት ዶክተር ስራፈል ገልገሎ የመጽሐፉን ይዘት ተንትነዋል። አንደኛውና ዋነኛው ግለ ታሪኩን ነጻና አካዳማዊ የሆነ የታሪክ አጣምዘ ተከትሎ ለማዘጋጀት የተሞከረ ሲሆን አቅሚ የሚፈቀደው ግለ ታሪኩ በተጨባጭ በተሰፋት መረጃዎች እንዲመሰረትና ከግል ስሜትና እሳቤ ጸዳ ለማድረግ ሞክር በፕሮግራሙ ማጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ዝግጅቱ አርቲስቱ ለህዝቦች ሁለንትናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ እውቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግረዋል። አርቲስት አሊ ብራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትንና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብለዋል። አርቲስት አሊ ብራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ብራ ከኦሮምኛ በተጨማሪ በአማርኛ፣ በሶማልኛ፣ በአፋርኛ፣ በሐረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባህል ማዕከል ውስጥ የአሊ ብራ ታሪክና ስራ የምታይበት ክፍል እንዲኖር መወሰኑን ተናግረዋል። በዚህ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኢታማጆር ሹም ጀኔራል ብርሃኑ ጁላ፣ የፍድሪ አየር ኃይል ዋና አዛዥ ሜጀር ጀኔራል ይልማ መርዳሳ ተናል፣ ጀነራል ባጫ ደበሌን ጨምሮ ሌሎች የፈደራልና የክልል መንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ የጥበቡ ማህበረሰብ፣ ቤተሰቦች፣ ጓደኞቹ ና አድናቂዎቹ ተገኝተዋል። የኦሮሚያ ክልል መንግስት ለአሊ ብራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ብራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርበዋል። ለአሜሪካ ድምፅ ፀሀይ ዳምጦ ከአዲስ አበባ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለ ቆያችሁ እናመሰግናለን። ሰላም በደን ደሩ مالي لي ورد تنل وزم لي لي نانو وزم لي لي نانو قروموله ويا دقه